የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡዕ ጥር 28 2011 ዓም ምሽት ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የህወሓት ከፍተኛ አመራርና ቀድሞ መንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብርሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ ያስገቡ። በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያሉ ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ የሚያሳፍቅ ለመልቀቅ ወስገኛሉ። የህዋት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀዋል። እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ብሎ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራየ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት ልማትም ችግር ባለበት ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ አልፈለ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አለ። ሁለቱንም በዝርዝር ዘገባ ይዘናቸው እንመለሳለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ከስድስት ዓመታት በፊት ካሜሮናዊው ጋዜጠኛ ከጂም ፎሌ ጋር በጽንፈኛው እስላማዊ ቡድን የታገተው እንግሊዛዊ ፎቶግራፈር እና ፎቶ አንሺ ጆን ካንተል በህይወት መኖሩ ይታመናል ሲሉ የብሪታንያ የደህንነት ሚኒስቴር ቤን ዋሌስ አስታወቁ። ጆን ካንተል ሰሜን ሶሪያ ውስጥ ከተያዘ በኋላ በርካታ የሽብር ቡድኑን ፕሮፓጋንዳዎች በቪዲዮ አማካኝነት ሲያስተላልፍ ቢቆይም ከአውሮፓውያኑ አመት 2016 ወዲህ ግን በህይወት አልታየም። ከሶሪያው ግጭት መቀስቀስ ቀደም ሲል ካንተል ጋር ሊቢያ ውስጥ አብሮ የሰራው ጋዜጠኛ ጂም ፎሌይ በጽንፈኛው እስላማዊ ቡድን አንገቱን ተቀልቶ የተገደለ የመጀመሪያዊ mẹ Hà Bảo Y, Cá የኢትዮጵያ ሕዝብ አርበኞች ግንባር መስራች ኮኖሬል ታደሰ ሙሉነህ የቀብር ስነስርዓት ዛሬ በትውልድ ቦታቸው መርሃዊ ከተማ በርካታ አድናቂዎቻቸውና ቤተሰቦቻቸው በተገኙበት በማህደረ ስብከት ስብሀት ቅድስተ ማርያም ቤተ ክርስቲያን የአቀባበር ስነስርዓታቸው ተፈጽሟል። ኮኖሬል ታደሰ ሙሉነህ የሶማሊያ ኢትዮጵያን በወረረችበት ጊዜ የሚጠበቅባቸውን ወታደራዊ ግዳጅ በብቃት በመወጣት ሀገርን ከወራሪ ኃይል የታደጉ እንደሆኑ በህይወት ታሪካቸው ላይ ተገልጿል። በዚህም ከፍ ፍተኛ ወታደራዊ ኒሻን የተሸለሙ ናቸው ተብሏል። ኮሎኔል ታደሰ በኢትዮጵያ አየር ኃይል በነበራቸው ቆይታ በርካታ የበረራ ባለሙያዎችን ያፈሩ የሀገር ባለውለታም ነበሩ ተብሏል። ወደ በኋላ ላይ ዝርዝር ዘገባውን ይዘን እንመለሳለን። በድሬዳዋ ከሳምንታት በፊት ተቀስቅሶ የነበረው ተቃውሞና ሁከት ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ካዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ተቃውሞ አስነስቷል። የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው 13ና 14 የሆኑ ሶስት ታዳጊዎች እንዲሁም አንድ በጽኑ ህመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት አራትና ዜና አምስት እንዲቀርቡ ቀጠሮ ተሰጥቷል። በከተማዋ የሚገኙ አስራ ሁለት አድባራት ሰበካ ጉባኤዎችን በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። የዚህንም ዝርዝር ወደ በኋላ ላይ እንመለስበታለን። በተባበሩት መንግሥታት ድርጅት የወጣና ዛሬ ለጸጥታ ምክር ቤቱ የቀረበ አዲስ ሪፖርት ሰሜን ኮሪያ የጦር መሳሪያዎቿ በወታደራዊ ጥቃት የማይወድሙ መሆናቸውን ለማረጋገጥ እየሰራች ነው ይላል። ይህ ይፋ የሆነው ሪፖርት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ ጋር በተያያዘ የጦር መሳሪያ ቅነሳ ውይይት ከፍተኛ እድገት ታይቷል ሲሉ ባለፈው ሳምንት ከተናገሩና በትላንቱ የምክር ቤት ንግግራቸው ላይ ከሰሜን ኮሪያው ፕሬዚዳንት ጋር ሁለተኛ የመሪዎች ጉባኤ ለማድረግ ቀኑን ከወሰኑ በኋላ ነው። ጉባኤው አዲስና ደፋር ሲሉ የጠሩት የዲፕሎማሲ አካል በመሆኑ በኮሪያው ባህረ ገብ አካባቢ የጀመርነውን ታሪካዊ የሰላም ጥረት እንገፋበታለን ብለዋል ፕሬዚዳንት ዶናልድ ትራምፕ። በመጨረሻ መቀዶንያ ኔቶን ለመቀላቀል የሚያስችላትን ቁልፍ የስምምነት ሰነድ ዛሬ ፈርማለች። ሂደቱ በመጪው የአውሮፓውያኑ አመት 2020 ይጠናቀቃል ተብሎም ይጠበቃል። ዛሬ በብራስልስ ፊርማውን በማኖሩ ስነ ስርዓት ላይ ከተገኙት ከፍተኛ ባለስልጣናት መካከል የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ እና የሜቄዶኒያው የውጭ ጉዳይ ሚኒስትር ይገኙበታል። አድማጮች ለሰአቱ የያዝናቸው የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር ጋቢና ቪኦኤ ስ ፕሮስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የህወሓት ከፍተኛ አመራር የነበሩት የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስተር ዴታ አቶ ዛዲግ አብረሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ አስገብተዋል። በኢትዮጵያ እየታየ ላለው ለውጥ ፓርቲያቸው ዝግጁ አለመሆኑንና እርሳቸው በመጡበት የራያ ህዝብ ላይ እየደረሰ ነው ያሉት በደል ለዚህ ውሳኔ እንዳበቃቸው ለአሜሪካ ድምጽ ተናግረዋል። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀው በድርጅቱ ህገ ደንብ መሰረት አንድ አባል መቀጠል እንደማይፈልግ ከገለጸ ጥያቄው በሚገባ ተቀባይነት እንደሚያገኝ በመግለጽ ምላሽ ሰጥተዋል። በምክንያትነት የተጠቀሱት ጉዳዮች ግን ከእውነት የራቁ ናቸው ብለዋል። እስከ ቅርብ ጊዜ ድረስ በፓርቲ ውስጥ አንስተዋቸው የማያውቋቸው ጉዳዮች ናቸውም ብለዋል። ማንም ድርጅት ወደ ግምገማ ሳይገባ ቀድሞ ለውጡን የጀመረው ህወሓት በመሆኑ ይህን በተመለከተ የተነሳው ጥያቄም ተገቢነት የለውም ያሉት አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄም የለውም ብለዋል። አቶ ዛዲግ አብርሃ የህዝባዊ ወያኔ አርነት ትግራይ ህወሓት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽሕፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌዴሪ መንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ሚኒስተር ዴታ ሆነው አገልግለዋል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስትር ዴታ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከእነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሃንም ቃለምልልስ ሲሰጡ ነው። በትላንትና ዕለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል። ከማለዳው ጀምሮ በህወሓት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም። በአጭሩ በሴራና በአሜኬላ እየተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲግ አሁን እነዚህ ውሳኔ ላይ እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ በግል የመጣ ነገር በመጣቱ መመከት ይቻላል በሚል የሚል መርህ እንደመከተል እስካሁን ችግሮች እየተጋፈጥኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ ስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያለው ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ ህዝን ያሳልፈት ለመልቀቅ ወሰኛሉ። እንዲህ ያለው ተቃውሞ ቀደም ሲል እንደነበር አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ። የህዝብ ይህን ውሳኔ የተቃወመው ገና በተለይ በቀድሞ ጊዜ የወሎ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔው አስራ ዘጠኝ ሰማንያ አምስት ጀምሮ ነው ተቃውሞ የነበረው ትምህርት ቤት መሆነ በተለያየ መንገድ ይሳተፍንበት የመጣ ስለዚህ፣ በውስጥም ሆነን የምንጨቃጨቅበት የነበረ ጉዳይ ነው። ተስፋ ስንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ አልበረታም፣ በረታም፣ እነሱም የወስዱት እርምጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ እስር ቤት እየሆነ ነው። የአካባቢ ጦርነት ቀጠና እየመሰለ ነው። ይሄ ደግሞ ያስፈቅደው አቶ ዛዲግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑና ለውጡን ሊቀበል ባለመቻሉ ነው ይላሉ። ሳታስበት የነበረው ድርጅት ይህን ነገር ከመደገፍ ይልቅ መቃወም አዝማሚያ በተለያየ መንገድ አሳይተዋል። መቃወም አዝማሚያ እየተጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል ሊና ያልፈቀደም እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል የእጆች እኩል ቀንድ ይነግሳል እንዳይሆን መውጣት ካለብኝ የምር ተስፋ ቁርጬ መሆን አለበት። እስከዛ ለውጥ ይመጣ ዘንድ አቅም የፈቀደውን ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በእኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥ ሊመጣ አይችልም። ስለዚህ ጊዜንም ጉልበትንም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ ይል ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህወሓት ጽህፈት ቤት የገጠር ፖለቲክ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር። ደብዳቤው እኛ ጋር ደረሰን፣ ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ ማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቼዋለሁ በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ። እንደ ድርጅት ላቀረቡት ጥያቄ ምላሽ የእናንተ ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራር፣ በህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብለው ከጠየቀ መብቱ ስለሆነ፣ በህገ ደንቡም የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የሚከብድ ምላሽም ምናምንም የለውም። እንግዲህ አቶ ዛዲግ አብርሃ ከፍተኛ የመንግስት ባለስልጣን ነበሩ። በፌዴራል ደረጃ ፓርቲ ውስጥ ደግሞ ከፍተኛ መራር ላይ የነበሩ ናቸው። ሁለት ምክንያቶችን አስቀምጠዋል። አንደኛው ለሪፎርሙ ዝግጁ አይደለም ፓርቲ ብለዋል። ሁለተኛው ደግሞ የራያ ህዝብ በደል የደረሰበት ነው ብለዋል። እነዚህ የጠቀሷቸው ምክንያቶች እንደ ጉዳዩን አክብዳችሁ እንድታወታ ያደርጋችሁ። እሱ ግለሰብ በድርጅቱ ስራ አባል ነው የነበረ በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ። ወደ ከፍተኛ አመራርነት የገባ ደግሞ በርካታ አባልልን እንደሚታወቀው አንድ አይደለም። በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚም ቢሆን ማዕከላዊ ኮሚቴ አባልም ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም ይህን ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው። ፐርሰናሊ አልፈለኩም ብለዋል ያው ካለ ደግሞ ተቀብለን ነው የምንሄደው። ድርጅታቸው ህወሀት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዲግ የተነሳውን ሀሳብ አቶ ነጋ አስተባብለውታል። ህዝባችን የበደልንበት ሁኔታ አለ፣ የተለያዩ ችግሮች አሉ፣ መፈጸም ሲገባን ያልፈጸም ናቸው። በርካታ የመልካም አስተዳደር ችግሮች አሉ፣ ማምጣት የሚገባን ያላም ልማት አለ። ስለዚህ ህዝቡ በሚገባ እየጠቀም ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ ሰላሳ አምስት ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅት ሊቀመንበሩ ከማንሳት ነው የጀመረ። ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይና የለውጡ ባለቤት እንጂ ህወሓት ለውጥ አልተቀበለም የሚባል ጭራሽ የሚገባን አይደለም ዛዲግም በዚህ የተረዳው አይመስለኝም። እስከ ቅርብ እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሀት ለውጡ እያስካሄደ እንዳለ ለራሱም ሲመሰክር እንደነበረ ነው ማውቀው። በሁለት ሶስት ወራት ውስጥ በውስጡ ምን እንደተፈከረበት አላውቅም። አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ። ህዝቡ ተበድለዋል የሚል ትክክለኛ ጥያቄም አይደለም። ለራሱ ግን በቃ አልፈለገም። አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራየ ህዝብ እየተበደለ ስለሆነ ወይም ህወሀት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም፣ አይ አንተ አትበቃም ለስልጣን ያለ አተያይ በጣም የተዛባ ነው። ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም መመረጥ ይችላሉ ብቃት አለኝ ብሎ ኢቨን ነዛ ጥያቄ ላነሱለት ሰዎችም ስድብም ሌላ ነገሮችም ነው ሲያነሳ የነበረ እንጂ እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኑሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራየ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሓትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ አልፈለ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አበለ አቶ ዛዲግ አብርሃ በደብዳቤያቸው ላይ ዘርዘር አድርገው አብራርተዋል። በርካታ ችግሮች ነበሩብኝም ብለዋል። አድማጮች የዚህን ዜና ሙሉ ዝግጅት ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። በድሬዳዋ ከሳምንት በፊት ተቀስቅሶ በነበረው ተቃውሞ ሁከትና ረብሻ አስነስተዋል፣ ንብረት አጥፍተዋል ብሎ ፖሊስ በቁጥጥር ስር ካዋላቸው ተጠርጣሪዎች መካከል 155ቱ ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸው ለተቃውሞ አስነስቷል የድሬዳዋ አስተዳደር መጀመሪያ ደረጃ ፍርድ ቤትም እድሜያቸው አስራ ሶስት ና አስራ አራት የሆኑ ሶስት ታዳጊዎች እንዲሁም በአንድ በጽኑ ሕመም ላይ የሚገኝ ተጠርጣሪ በዋስ እንዲለቀቁ የወሰነ ሲሆን ቀሪዎቹ ለየካቲት አራት ና አምስት እንዲቀርቡ ቀጠሮ ሰጥተዋል። በከተማዋ የሚገኙ አስራ ሁለት አድባራት ሰበካ ጉባኤዎችም በቁጥጥር ስር ያሉ ተጠርጣሪዎች ጉዳይ በይቅርታ እንዲዘጋ መጠየቅ ጀምረዋል። አዲስ ቸኮል ተጨማሪ ሪፖርት ከድሬዳዋ አድርሶናል። በትላንትናው ለት ሊቀርቡ የነበሩና ቀጠሯቸው ወደ ዛሬ የተዘዋወረባቸው ተጠርጣሪዎች እንዲሁም አስቀድሞ ለዛሬ የተቀጠሩ 155 ተጠርጣሪዎች ዛሬ ችሎት አዳራሹ ሞልተው ትለዋል። በአምስት መዝገብ ተከፋፍለ የቀረቡት ተጠርጣሪዎች ፍርድ ቤት ከሄዱበት ፍሬ ነገር በበለጠ ከጥር አስራ ሶስት በኋላ ባሉት ቀናት በቁጥጥር ስር ውለው እስከ ዛሬ የሚኖሩበት ኢንዱስትሪ መንደር የሚገኝበት ካምፕ ሁኔታ ዋነኛ የችሎቱ መነጋገሪያ ሆኖ ውሏል። ለሁለት ሳምንት ገደማ ተጠርጣሪዎቹ ተይዘው የቆዩበት ካምፕ ውሃ፣ መጸዳጃ ቤትና ፍራሽ የሌለው የህክምና አገልግሎት የማይገኝበት እንዲሁም በቀን ሶስት ዳቦ ብቻ የሚቀርብበት ነው ተብሏል። ዳኛው አስቀድመው ይህን በቦታው ተገኝተው እንዳረጋገጡና እንዲሻሻል፣ ትእዛዝ የሰጡ መሆናቸውን አስታውሰው አሁን የተጠርጣሪዎቹ አያያዙ በምን ሁኔታ ላይ ይገኛል? ሲሉ ፖሊስን ጠይቀዋል። ፖሊስ በበኩሉ የተጠቀሱት ክፍተቶች መኖራቸውን አምኖ፣ ሆኖም ባለፉት ቀናት በርካታ መሻሻሎች መኖራቸውን ተናግሯል። የጤና ችግር ያለባቸው ተጠርጣሪዎች ከዛሬ ጀምሮ ነጻ የህክምና አገልግሎት በድል ጮራ ሆስፒታልና ነንበሯን ጤና ጣቢያ ማግኘት እንዲችሉ መመቻቸቱን፣ የመኝታ ፍራሽ ችግሩም ለመቅረፍ ከድሬዳዋ ዩኒቨርሲቲ ተጠይቆ ዛሬ ሊሰጧቸው መስማማታቸውን፣ ጣሪያ የሌለው ቢሆንም መጸዳጃ ቤት መቆፈሩንና አገልግሎት እየሰጠ መሆኑን የመጠጥ ውሃ አቅርቦች ችግርን ለመቅረፍ ደግሞ የውሃ ማጠራቀሚያ ቢርካ ወይም ታንከር መዘጋጀቱን ተናግረዋል። የተጠርጣሪዎቹ ጠበቆች በማቆያ ፖሊስ ጣቢያነትም ሆነ በማረሚያ ቤትነት በማይታወቅ ካምፕ መታሰራቸውን የተቃወሙ ሲሆን የተጠርጣሪዎቹ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ ለተላላፊ በሽታ ተጋልጦ መገኘታቸውን የመኖር መብታቸውን የሚጥስ ነው ብለዋል። ተጠርጣሪዎቹ የሚገኙበትን ሰብአዊ አያያዝ በተመለከተ የሰብአዊ መብቶች ጉባኤ ድሬዳዋ ቅርንጫፍ ባለሙያ አቶ ታሪኩ ተክሉ ሪፖርት ሊያቀርቡ የነበረ ቢሆንም ጉድለቶችን ፖሊስ ያመነ በመሆኑ ሪፖርቱ እንዲቀር ተደርጓል። ፖሊስ ተጠርጣሪዎችን በዚያ ካምፕ ሊያቆያቸው የተገደደው የተጠቀሱትን ተጠርጣሪዎች መያዝ የሚችል ፖሊስ ጣቢያ ስለሌለ ነው ብሏል። በአምስት ፋይሎች ተከፋፍለው መቶ አምሳ አምስት ተጠርጣሪዎች በቀረቡበት ችሎት የተጠርጣሪዎቹ የዋስትና መብት ሌላው መነጋገር ሀሳብ ነበር። አስራ ሶስቱ የተጠርጣሪዎቹ ጠበቆች የተያዙበት ወንጀል ዋስትና የሚያስከለክል ስላልሆነ ዋስትና ተፈቅዶላቸው በውጭ እንዲከላከሉ ጠይቀዋል። ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት ተጠርጣሪዎቹን ለመለየትና ፎቶ ለማንሳት የዋስትና ጥያቄው እንዳይፈቀድ ጠይቋል። ዳኞችም የተጠርጣሪዎቹ ሰብአዊ አያያዝ በተሟላ ሁኔታ ባልተጠበቀበት ሁኔታ የፖሊስ ተጠርጣሪዎችን የመለየትና ምርመራ ስራ ዘግይቷል ብሏል። ለመጪው የካቲት አራት ና አምስት ቢያንስ የመለየት ስራው ተጠናቆ እንዲቀርቡ ሲል ውሳኔ አስተላልፏል። ታቦት ሲገባ ድንጋይ መወርወሩን በመቃወም የተጀመረውና ኋላ ላይ መልኩን የቀየረው የተቃውሞ እንቅስቃሴ ላይ ተይዘው የታሰሩ ተጠርጣሪዎች በተለያዩ የሀገሪቱ ክፍሎች እንደሚደረገው ጉዳዩ በሀገር ሽማግሌዎችና በሃይማኖት አባቶች ታይቶ እንዲለቀቁ በድሬዳዋ የሚገኙ አስራ ሁለቱ አብያተ ክርስቲያን ሰበካ ጉባኤዎች መጠየቃቸውን ሊቀ ትጉሀን ማቲያስ በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የድሬዳዋ ሀገረ ስብከት ስራ አስኪያጅ በተለይ ለቪኦኤ አስታውቀዋል። በድሬዳዋ ጥር አስራ ሶስት ግን የእግዚአብሔር ቤተ ክርስቲያን ታቦት ገብቶ ሲመለስ ሰረገላው ላይ ድንጋይ በመወርወሩ የተቀሰቀሰው ረብሻ ቆይቶ መልኩን በመቀየር የኢኮኖሚና ፖለቲካ ጥያቄዎች ወደሚነሳበት ተቃውሞ ተሸጋግሮ ነበር። ለአምስት ቀናት የከተማዋን እንቅስቃሴ በገደበው በዚህ ተቃውሞ ፖሊስ ሶስት ሰዎች ከመቁሰላቸው በስተቀር ሞትና የአካል ጉዳት ያልተመዘገበበት ሆኖም ጥቂቶች አጋጣሚ ተጠቅመው ለዘራፊያ የተንቀሳቀሱበት ነበር ሲል መግለጫ ሰጥቶ ነበር። ለአሜሪካ ድምጽ ራድዮ ለተጠናቀረ ዘገባ አዲስ ቸኮን ነኝ፣ ድሬዳዋ። አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የንጉስነት አክሊል ሳይደፉ ኢትዮጵያን ለሶስት ዓመታት የመሩ የ ሃያኛው መቶ ፍለ ዘመን መባቻ ሰው አቤቶ እያሱ ጥር 27 1888 ዓመተ ምህረት ይችን ዓለም ተቀላቅለዋል በ11 አስራ ሶስተኛው የልደት በዓላቸውን ወሎ ዩኒቨርሲቲ በስማቸው በሚጠራ የልጅ እያሱ የሰላም የዴሞክራሲና የልማት ምርምር ኢንስቲትዩት አስተባባሪነት በስማቸው በተሰየመ አዳራሽ አስቦ ውሏል። መስፍን አራጌ ከስፍራው ተከታዩን ሪፖርት ልኮልናል። ያሴሜን ሊክ ልጅ ልጅ የለው ንጉሥ ሚካኤል የአብራ ክፋይ ብላቴናው አቤቶ የፖለቲካ አስተሳሰብ በማራመድ ኢትዮጵያ አንድነት እውን እንዲሆን የተጉ ናቸው ይላሉ ምሁራን። ከዘመናቸው የቀደመ አስተሳሰባቸው ግን በብዙሃኑ ሳይደገፍ ፍጻሜያቸውም አሳዛኝ ሆኗል። ብዙዎች የስልጣን መተካካትን በተግባር ያስተማሩ ለአዲሱ ትውልድ አዲስ የእይታ መንገድ የዘረጉ ሩቅ አስበው ቅርብ ያደሩ መሆናቸውንም ዋቢ ያጣቅሳሉ። በወሎ ዩኒቨርሲቲ የገቨርናንስ ትምህርት ቤት ዲን ሽመልስ አይለ አርቆ ሀሳቢ ናቸው የሚያስብለው ፖለቲካ ዳይናሚክስን በደንብ የተረዱ ናቸው። ይሄ ማለት ምንድን ነው? ፖለቲካ ከጊዜ ጋር የሚለዋወጥ አዲስ ሀሳብ አዲስ ትውልድ የሚፈልግ ነው። ያንን መሰረት አድርጎ እሱም ወደ ስልጣን እንደመጣ አዲስ ሀሳብና አዲስ አስተሳሰብ የያዙ ከጊዜ ጋር የሚሄዱ ወጣቶች ወደ ስልጣን ማምጣት እንዳለባቸው አምኖ የነበሩትን ትላልቆቹን በአዳዲስ ወጣቶች መተካት ነው ሞክሮ። ይህንንም ለምንድነው ሲባል እናንተ በጊዜያችሁ ከጊዜው ጋር በሚሄድ መንገድ አገርን አቅንታችሁ አገርን ገንብታችኋል። አሁን ነው ያለ ወጣት ከጊዜው ጋር አስተሳሰቡ የሚሄደው ወጥ ነው መምራት ያለበት በሚል አዲስ መተካካት አሳብ ነው። በዕለቱ የመወያያ ጽሑፍ ያቀረቡትና በዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት እንድሪ ሳሊ ሰፊ ማህበራዊ ኢኮኖሚያዊና ፖለቲካዊ ፋይዳ ያላቸው የልጅ ኢያሱ ሀገራዊ ሳቢዎች በተግባር ቢመነዘሩ ኖሮ ምናልባትም ኢትዮጵያ ዛሬ ካለችበት ወደ ተሻለ ስልጣኔ ጎዳና ልታመራ ትችል እንደነበር ይናገራሉ። በተለይም በሃይማኖቶች መካከል ተከባብሮ የመኖር ባህል በሀገሪቱ ውስጥ እንዲሰፍን ያደረጉትን ጥረት ያደንቃሉ። ከሃይማኖት ጋር ተያይዞ ዘውት የመጡት ነገር እጅግ በጣም ሰፊ ነገር ነው። እሳቸው ከመጡ በኋላ ደግሞ ማንኛውም አካል ሙስሊምም ይሁን ክርስቲያን እኩል መብቱ ተጠብቆለት ለሀገሩ እኩል የሆነ ስሜት እንዲሰማው ማድረግ አለብን በሚል ደረጃ የተለያዩ ሙስሊም አካባቢዎችን በመጎብኘት ቤተክርስቲያን ሲሰራ እዛም መስጊድ በማሰራት ደረጃ እንደ ብሬክ ስሩ አድርገን መውሰድ እንችላለን እና ይሄ እጅግ በጣም ጥሩ እንቅስቃሴያቸው ነው ብለን እንደ ሞዴል መውሰድ እንችላለን። ሰውየው ለብሔራዊ አንድነትውን መሆን የወሰዷቸው እርምጃዎችም የዋዛ አልነበሩም። በተለያዩ ሀገሪቱ ክፍል እየተዘዋወሩ የሀገር ድንበርን በማስጠበቅም ረገድ ኢቨን እንደውም ሲሉ የነበረው ነገር እኮ ምንድን ነው፣ የአባቴ ፈረስ ቀይ ባህር እስካልጠጣ ድረስ ዘውድ አልጭንም። ቀይ ባህር ራሱ ቆንስላ ጽፈት ቤታቸውንም ራሱ የከፈቱበት ከዚህ ጋር ተያይዘን እና እጅግ በጣም ሰፊ ሀገራዊ ፖለቲካዊ ፋይዳ ያላቸውን ስራዎች ሰርተዋል። ደሴ ተወልደው አዲስ አበባ አድገው አንኮበር ላይ በልዩ እውቀት የተኮተኮቱት አባጤና እያሱ ነጋድራስ ኃይለ ጊዮርጊስን በኢትዮጵያ ታሪክ ጠቅላይ ሚኒስትር ማድረግ አዲስ የስልጣን እርከን ማስተዋወቃቸው በውይይቱ ላይ ተጠቅሷል። በአዲስ አበባ አካባቢ ተወስኖ የነበረው የባንክ አገልግሎት በደሴ፣ ጎሬ ደንቢዳሎና ሌሎች አካባቢዎች እንዲስፋፋ ማድረጋቸውም ተዘክሮላቸዋል። ሁለገቡ ወጣት መሪ ባህር ዛፍ የከርሰ ምድርን ውሃ በመምጠጥ በአፈር ለምነት ላይ የሚያሳድረውን ተጽዕኖ ለመገንዘብ አልተቸገሩም። እናም ባህር ዛፍ በአገር በቀል ዛፎች እንዲተካ ብዙ ተክተዋል። የፕሮግራሙ አስተባባሪና በዩኒቨርሲቲው የልጅ ኢያሱ የሰላም ዴሞክራሲና የልማት ምርምር ኢንስቲትዩት አስተባባሪ ሞልጌታ ተስፋዬ ደግሞ ሽንፈትን ለሀገር ክብር ሲሉ የተቀበሉ ሲሉ ይገልጿቸዋል። የወሎ ጦር ወይም ንጉሥ ሚካኤል ጦር እንደተሸነፈ ሰገሌ ላይ የውጭ ኃይሎች የጦር መሳሪያ እንስጣችሁ እያሏቸው ነበረ። ልጅ እያሱ መንገድ ላይ ያሉ ነው ንጉስ ሚካኤል የተሸነፉት። በዛን ጊዜ በጀርመኖቹ ካምፕ ና በእንግሊዞቹ ካምፕ መካከል ፉክክር ስለነበረ ያንን ፉክክር ለማሸነፍ ለፈረንሳይ፣ ለጣሊያን፣ ለእንግሊዞች ለኢትዮጵያን ግዛቶች ለመከፋፈል በሚኖረው ፉክክር ውስጥ ጀርመኖች ና ኦቶማን ተርኪሾቹ ዘመናዊ የጦር መሳሪያ እንርዳችሁ ና አሸንፏቸው ብለዋቸው ነበረ። ብዙዎቹ አማካሪዎቻቸውና ጀኔራሎቻቸው እርዳታው እንቀበልና ጦርነቱ እናሸንፍ ብለዋቸው ነበር። የተዋጋሁት ለሀገሬ ክብር እንጂ ሀገሬን ለባዕድ አሳልፎ ለመስጠት አይደለም ብለው ሽንፈታቸውንም የግል ክብራቸውንም ይጓቸውንም ለሀገራቸው ክብር ሲሉ የዋጡ ሰው ናቸው። ለዚህም ነው ወሎ ዩኒቨርሲቲ ብዙ ሰርተው ብዙ ያልተባለላቸውን የኢትዮጵያን ብሔራዊ ኩራት ከዘመናዊ ሳቢ ጋር ለማቆራኘት የተጉትን ሰው የልደት በዓል ለመዘከር የተነሳሳሁት ይላል። አሁን ለምናወራው ሀገራችን ዘመናዊት ሀገር ፖለቲካዊ የመመስረት ሂደት ውስጥ ትምህርት የሚሰጥ ጉዳይ ስለሆነ መዘከሩ አስፈላጊ ነው። እንደውም ከመዘከር አልፎ የልጅ ኢያሱ ታሪክ የተለያዩ ዘርፎች ቋሚ መታሰቢያዎች እንዲኖሩት የመነሻ ሀሳብ ይመነጫል ከሚልም አንጻር ነው የአቤቶ ኢያሱ ሕይወትና ተሞክሮ ኢትዮጵያዊ ክብር ከግለሰባዊ ክብር ምን ያህል እንደሚልቅ አስተምሮኛል። በልዩነት ውስጥ የሚፈጠር አንድነት ዘላለማዊ ጥንካሬ ለመገንባት መሰረት እንደሆነም አስገንዝቦኛል ይላል የውይይቱ ተሳታፊና የሶስተኛ ዓመት የኢኮኖሚክስ ተማሪው ጋሻው አቦዬ። በኢትዮጵያ ውስጥ ካሉ ብዙ የታሪክ አባቶች ውስጥ ማለት ነው ብዙ ነገር መማር እንደምንችል እንዲሁም ወጣቱ እንደነዚ አይነት አባቶች የሀገር ፍቅር ስሜት እንዲኖረው አገርን ከሀገር መለያየት ሳይሆን ልክ አገር ኢትዮጵያ ኢትዮጵያናት እንድትሰይ ራሽናል የሆነ ትውልድ እንዲፈጠር ኦሮሚያ ክልል ብሄድ እንደ ኦሮሚያ ክልል ትግራይ ትግራይ ክልል ሁሉም ሰው ኢትዮጵያዊ ዜጋ ነው የሚለውን ነገር ስሜት መሰማት እንዳለበት የትውልድ መማር ያለበት ነው ብዬ ማስብ የአባጤና እያሱ ያለ ጊዜው በቅሎ ያለ ጊዜ መጥፋት ያሳዘናቸው ደማሙ ዜመኛ ጠቢቡ ባለቅኔ ነጋድራስተሰማሸቴ አስተሰማሸቴ ጥንት ያልሆነ ጉልበት በልቼ ጠጥቼ፣ አሁንማ ከየት ጤናዬን አጥቼ ሲሉ ነበር ይተቀኙላቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ ሕዝብ አርበኞች ግንባር መስራች ኮሎኔል ታደሰ ሙሉነህ ቀብር ስነ ስርዓት ዛሬ በትውልድ ቦታቸው መራሄ ከተማ መፈጸሙን ዘጋቢያችን አስቴር ምስጋናው ከስፍራው በተከታዩ ዘገባ አድርሳናለች። የሶማሊያ መንግስት ግዛቱን ለማስፋፋት ኢትዮጵያን በወረረበት በ1969 ዓ ም በሙያቸው የሚጠበቅባቸውን ወታደራዊ ግዳጅ በመወጣት ሀገራቸው ከወራሪ ኃይል ያስጣሉ ጀግና ናቸው ይላሉ የቅርብ ጓደኞቻቸው ኮሎኔል ታደሰ ሙሉ ነህን የወረራ ጊዜ ከፍተኛ የጦር ሜዳ ዘብዱ እየፈጸመና የኢትዮጵያ አንደኛ ደረጃ የላቀ የጦር ሜዳ ተሸላሚን የነበረ ኮሎኔል ታደሰ ሙሉነ በኢትዮጵያ አየር ኃይል በዋናነት በሚግ ሀያ ሶስት አውሮፕላን ዋና አብራሪና አስተማሪ ሆነው ከማገልገላቸው በተጨማሪ በአየር ኃይል ውስጥ የእቅድና ፕሮግራም እንዲሁም የጥናትና ምርምር ኃላፊ በመሆን በደርግ ዘመነ መንግስት ያገለገሉ ናቸው። የኢህአዴግ መንግስት ስልጣኑን ሲቆጣጠር ከደርግ ሰራዊት ጋር የመበተን እድል ገጥሟቸዋል። ከዚያም ኮሎኔል ታደሰ ወደ ኤርትራ በመሄድ የጦር ጀት አብራሪ ስልጠና መስጠት ጀመሩ። ምንም እንኳን ምክንያቱን መግለጽ ባይፈልጉም ከኤርትራ መንግስት ጋር በተፈጠረ አለመግባባት ለዘጠኝ ዓመታት ያህል በእስር ላይ እንደቆዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። የመለቀቅ እድሉንም ያገኙት የኤርትራና የኢትዮጵያ መንግስታት በቅርቡ በፈጠሩት እርቀ ሰላም ነው። በአንዳንድ ምክንያቶች ወደ እስር ቤት ተላኩ። በእስር ቤት አንድ ዘጠኝ ዓመት የሚሆን አሳለፍኩ። ከዛ ወደዚህ መጣ። ኮሎኔል ታደሰ ሙሉነ ኤርትራ በነበሩበት ጊዜ የኢትዮጵያ ሕዝብ አርበኞች ግንባርን በመመስረት ለኢትዮጵያ ሕዝብ ነጻነት የታገሉና ያታገሉ ጀግና ነበሩ ይሏቸዋል የአርበኝነት ጓዶቻቸው። መንግስት ወልደስላሴ ይባላለሁ። የኢትዮጵያ ሕዝብ አርበኞች ግንባር የፖለቲካ ጉዳዮች ኃላፊ ነኝ። አርበኛ ኮሎኔል ታደሰ ግብ ህዝብ አርበኞች ግንባር እንዲፈጠር ከፍተኛውን አስተዋጽኦ ያደረጉት አርበኞች ቅድሚያውን የሚይዝና እኛም ወደዚህ ትግል እንድንገባ ያደረገ ምሳሌ የሆነን እውነተኛ የቁርጥ ቀን የኢትዮጵያ ልጅ ነው። ድርጅቱ ሲመሰረት በሊቀመንበርነት ይመራ ድርጅቱ ተንክሮ እንዲወጣና ከፍተኛ ስራዎች ሊሰራ የቻለ ጥሩ ስብዕና ያለው ወንድማችን ነበር። ኮሎኔል ታደሰ ሙሉነህ ከአባታቸው ከአቶ ሙሉነ ፈንቴ ከእናታቸው ከወይዘሮ አዛለች ጥሩነህ መስከረም አስር ቀን ሺ ዘጠኝ መቶ አርባ አራት ዓመተ ምህረት በአማራ ክልል በምዕራብ ጎጃም ዞን መራዊ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በባህር ዳር ከተማ በአጼ ሰርጸ ድንግል ትምህርት ቤት ተከታትለዋል። ኮሎኔል ታደሰ ሙሉነህ ባለትዳርና የስድስት ልጆች አባት ሲሆኑ ባጋጠማቸው ህመም በህክምና ህንድ ሀገር ሲረዱ ቆይተው በተወለዱ በ67 ዓመታቸው ጥር 25 ቀን 2011 ዓ ም ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም ጥር 29 ቀን ቁጥሩ እጅግ በርካታ የሆነ ህዝብ በተገኘበት በትውልድ ስፍራቸው መራዊ ከተማ በማህደረ ስብአት ቅድስተ ማርያም ቤተ ክርስቲያን በጀግና የአቀባበር ስርዓት ተፈጽሟል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ባህርዳር። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችን በቴክኒክ ያቀናበረልን ሞክቤል ያብሮ ነው። የስርጭት መሐንዲሱ አልፈሪዶ አልሳንቶስ አብሮን ነበር። መልካም ምሽት። ደህና ደሩ Con Radio Sagalle Americati